ኦሪት ዘኍልቍ ምዕራፍ አስራ አምስት ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ ስዕለታችሁን ልትፈጽሙ ወይም በፈቃዳችሁ ወይም በበዓላችሁ ለእግዚአብሔር ጣፋጭ ሽታ ታደርጉ ዘንድ ከበሬ ወይም ከበግ መንጋ የሚቃጠል መሥዋዕት ወይም መሥዋዕት የሚሆን የእሳት ቁርባን ለእግዚአብሔር ብታቀርቡ ቁርባንን ለእግዚአብሔር የሚያቀርብ ከሚቃጠል መሥዋዕት ወይም ከሌላ መሥዋዕት ጋር ለእያንዳንዱ ጠቦት የኢን መስፈሪያ አራተኛ እጅ በሆነ ዘይት የተለወሰ ከመስፈሪያው ከአሥር እጅ አንድ እጅ የሆነ መልካም ዱቄት ለእህል ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅ ለመጠጥ ቁርባን ያዘጋጃል። ለአንዱም አውራ በግ ለእግዚአብሔር ጣፋጭ ሽታ እንዲሆን የኢን መስፈሪያ ሲሶ በሆነ ዘይት የተለወሰ ከመስፈሪያው ከአሥር እጅ ሁለት እጅ መልካም ዱቄት ለእህል ቁርባን ታዘጋጃለህ። የኢን መስፈሪያ ሲሶም የወይን ጠጅ ለመጠጥ ቁርባን ታቀርባለህ። ለሚቃጠልም መሥዋዕት ወይም ለሌላ መሥዋዕት ወይም ስዕለትን ለመፈጸም ወይም ለደኅንነት መሥዋዕት ወይፈንን ለእግዚአብሔር ብታዘጋጅ ከወይፈኑ ጋር የኢን መስፈሪያ ግማሽ በሆነ ዘይት የተለወሰ ከመስፈሪያው ከአሥር እጅ ሦስት እጅ መልካም ዱቄት ለእህል ቁርባን ታቀርባለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ለተደረገ ቁርባን የኢን መስፈሪያ ግማሽ የወይን ጠጅ ለመጠጥ ቁርባን ታቀርባለህ። እንዲሁ ለእያንዳንዱ ወይፈን ወይም ለእያንዳንዱ አውራ በግ ወይም ለእያንዳንዱ ተባት የበግ ወይም የፍየል ጠቦት ያደርጋል። እንዳዘጋጃችሁት ቁጥር እንዲሁ እንደ ቁጥራቸው ለእያንዳንዱ ታደርጋላችሁ። የአገር ልጅ ሁሉ ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ባቀረበ ጊዜ እንዲሁ ያደርጋል። መጻተኛም ከእናንተ ጋር ቢቀመጥ ወይም በትውልዳችሁ መካከል ማንም ሰው ቢኖር ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ቢያቀርብ እናንተ የምታደርጉትን እርሱ እንዲሁ ያደርጋል። ለእናንተ በጉባኤው ላላችሁ በእናንተም መካከል ለሚቀመጥ መጻተኛ አንድ ሥርዓት ይሆናል ለልጅ ልጃችሁም የዘላለም ሥርዓት ይሆናል። እናንተ እንደሆናችሁ እንዲሁ በእግዚአብሔር ፊት መጻተኛ ይሆናል። ለእናንተና ከእናንተ ጋር ለሚቀመጥ መጸተኛ አንድ ሕግና አንድ ፍርድ ይሆናል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው ወደማመጣችሁ ምድር በገባችሁ ጊዜ እናንተ የምድሪቱን እንጀራ በበላችሁ ጊዜ ለእግዚአብሔር የማንሳት ቁርባን ታደርጋላችሁ። መጀመሪያ ከምታደርጉት ሊጥ አንድ እንጐቻ ለማንሳት ቁርባን ታቀርባላችሁ። ከአውድማም እንደምታነሱት ቁርባን እንዲሁ ታነሳላችሁ። መጀመሪያም ከምታደርጉት ሊጥ የማንሳት ቁርባን እስከ ልጅ ልጃችሁ ለእግዚአብሔር ትሰጣላችሁ። ብትስቱም እግዚአብሔር ለሙሴ ያዘጋጃቸውን እነዚህን ትእዛዝ ሁሉ ብታደርጉ እግዚአብሔር ካዘዘበት ከፊተኛው ቀን ጀምሮ ወደፊትም ፊትም እስከ ልጅ ልጃችሁ እግዚአብሔር በሙሴ እጅ ያዘዛችሁን ሁሉ ባታደርጉ፣ ማኅበሩ ሳያውቅ በስሕተት ቢደረግ ማኅበሩ ሁሉ ለሚቃጠል መሥዋዕት ከእህሉ ቁርባንና ከመጠጡ ቁርባን ጋር እንደ ሕጉ ለእግዚአብሔር ጣፋጭ ሽታ እንዲሆን አንድ ወይፈን ለኀጢአትም መሥዋዕት አንድ አውራ ፍየል ያቀርባሉ። ካህኑም ለእስራኤል ልጆች ማኅበር ሁሉ ያስተሰርይላቸዋል፣ ስሕተትም ነበርና ይሰረይላቸዋል። ስለ ስሕተታቸውም ለእግዚአብሔር ቁርባናቸውን በእሳት አቅርበዋል፣ ለእግዚአብሔርም የኀጢአታቸውን መሥዋዕት አቅርበዋል። በሕዝቡም ሁሉ ዘንድ ያለ እውቀት ተደርጎአልና ለእስራኤል ልጆች ማኅበር ሁሉ፣ በመካከላቸውም ለሚኖሩ መጻተኞች ስርየት ይደረግላቸዋል። አንድ ሰው ሳያውቅ ኀጢአት ቢሠራ ለኀጢአት መሥዋዕት አንዲት የአንድ ዓመት እንስት ፍየል ያቀርባል። ኀጢአት ሠርቶ ሳያውቅ ለሳተ ለዚያ ሰው ካህኑ ያስተሰርይለታል፣ በእግዚአብሔር ፊት ያስተሰርይለታል፣ ይሠረይለትማል። ትውልዱ በእስራኤል ልጆች መካከል ቢሆን ወይም በመካከላቸው የሚቀመጥ መጻተኛ ቢሆን ሳያውቅ ኀጢአትን ለሚሠራ ሁሉ ሕጉ አንድ ይሆንለታል። የአገር ልጅ ቢሆን ወይም መጻተኛ ቢሆን፣ አንዳች በትዕቢት የሚያደርግ ሰው እግዚአብሔርን ሰድበዋል፤ ያም ሰው ከሕዝቡ መካከል ተለይቶ ይጠፋል። የእግዚአብሔርን ቃል ስለ ናቀ ትእዛዙንም ስለ ሰበረ ያ ሰው ፈጽሞ ይጥፋ፤ ኀጢአቱ በራሱ ላይ ነው። የእስራኤልም ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማኅበሩም ሁሉ አመጡት። ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት። እግዚአብሔርም ሙሴን ሰውየው ፈጽሞ ይገደል፣ ከሰፈሩ ውጭ ማኅበሩ ሁሉ በድንጋይ ይውገሩት አለው። ማኅበሩም ሁሉ ከሰፈሩ ወደ ውጭ አወጡት፣ እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ፣ እርስዋን በመከተል ያመነዘራችሁባትን የልባችሁንና የአይኖቻችሁን ፈቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁም ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ እሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ።